ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንዳየ ነው። አሁንም በፍርድ ቤቱ ትዕዛዝ መሰረት ክሱ ተሻሽሎ ቀርቧል የሚል እምነት የለንም። አቶ አምሃ መኮንን ከዞን ዘጠኝ የኢንተርኔት አምደኞች እና ሌሎች ጋዜጠኞች የሕግ ጠበቆች አንዱ ናቸው። አቃቢ ሕግ በተከሳሾቹ ላይ የመሰረተውን ክስ አሻሽሏል ብለው እንደማያምኑ ነው የገለጹት። ዝርዝሩን በአብይ ርዕስ እንመለከታለን። የኢትዮጵያ ብሔራዊ ምርጫ ቦርድ በሁለቱ የተቃዋሚ ፓርቲዎች አንድነትና መያያድ ጉዳይ ለሰጠው ትዕዛዝ መያያድ የሰጠውን ምላሽ ያካተተ ሌላ ዘገባ ከአዲስ አበባ በትንታኔው መጽሔት ክፍለ ጊዜ ይዘናል። ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ደቡብ ሱዳናውያን ፈጥነው ወደ ስምምነት ካልገቡ የምጣኔ ሀብት እድሎችን በማቃጠል የሚደርሰው ጉዳት በብዙ ቢሊዮን ዶላር የሚገመት ሊሆን እንደሚችል አንድ ጥናት ጠቁሟል። የፈረንሳዩ ጋዜጣ ሻሌ ኤብዶ ባልደረቦች ከተገደሉ ወዲህ ሲወጣ የመጀመሪያው የሆነው እትም እጅግ በፈጠነ ሁኔታ ተሽጦ መዋሉ ተነግሯል። የሚሉትም ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና አስተልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ጥር 6 2007 ዓመተ ምህረት አስተናጋጆች አሉላ ከበደና ቆንጂት ታየነን ከፕሮግራማችን መሪ ከንጉሱ ታምሬና ስርጭት መሐንዲሱ ከከርት ባየንም ጋር እስከ አራት ሰዓት ድረስ ከእናንተ ጋር አብረን እናመሻለን። በቅድሚያ የምሽቱን የዓለም ዜና እናሰማለን። ደቡብ ሱዳናውያን ፈጥነው ወደ ስምምነት ካልገቡ የምጣኔ ሀብት እድሎችን በማቃጠል የሚደርሰው ጉዳት በአስሮች ቢሊዮን ዶላር የሚገመት ሊሆን እንደሚችል አንድ ዛሬ የወጣ ጥናት ጠቁሟል። ቀውሱ እየተራዘመ በሄደ ቁጥርም አጎራባች ሀገሮችም ከንግድ ልውውጥ ሊገኝ የሚችል ገቢ በመጥፋቱና በሌሎችም ጉዳዮች ተጎጂ እንደሚሆኑ ጥናቱ አክሎ አመልክቷል። ጌብጃስሎ ከናይሮቢ ያስተላለፈው ዘገባ አለ። ሰሎሞን አባተ ያቀርበዋል። 28 ቢሊዮን የአሜሪካ ዶላር ደቡብ ሱዳን በመጪዎቹ አምስት ዓመታት ውስጥ የሚጠብቃት ኪሳራ ነው። ይህ በዛሬ የዶላር ምንዛሪ 566 ቢሊዮን 538 ሚሊዮን የኢትዮጵያ ብር ሲሆን በዘንድሮ በጀት መሰረት ለኢትዮጵያ የሶስት ዓመት ለራሷ ለደቡብ ሱዳን ደግሞ የአምስት ዓመት በጀት ነው። ፍሮንቲየር ኢኮኖሚክስ የሚባለው አውሮፓዊ አማካሪ ተቋም ነው ይህንን የጥናት ውጤት ይዞ የወጣው። ለሀያ ዓመታት ሊራዘም በሚችለው የዛሬ ግጭቶች መዘዝ ግን የደቡብ ሱዳን ኪሳራ እስከ 158 ቢሊዮን ዶላር ሊደርስ እንደሚችል ድርጅቱ ጠቁሟል። በተገላቢጦሹ ከሰላምና ከልማት 160 ቢሊዮን ዶላር ታተርፋለች። ግጭቶቹ በተለይ ከዘንድሮ በጀት የሰባ ከመቶ ምንጭ ነው የሚባለውን የከርሰ ምድር ድፍድፍ ዘይት ምርቷን ጨምሮ ጥቂት ናቸው የሚባሉ ሀብቶቿን እንደሚጎዳ የፍሮንቲየር ኢኮኖሚክስ ተንታኝ አማር ብሬከንሪጅ አስጠንቅቀዋል። ዛሬ በደቡብ ሱዳን በጥቅም ላይ ያልዋለ ሀብት መጠን በእጥፍ እየጨመረ ነው። በግጭቶቹ ምክንያት የዘይት ምርቱም እየቀነሰ ነው። እያሽቆለቆለ ያለው የዓለም የነዳጅ ዘይት ዋጋና የወታደራዊው ወጪዋ መጨመር እየደቆሷት ናቸው። ብሬከንሪጅ አክለው እንደሚያሳስቡት ጦርነቱ የወጣቱን የሥራ ኃይል እምቅ አቅምም በብዙ ይሸረሽረዋል፣ የሀገሪቱን የወደፊት ተስፋም እያጨለመው ይሄዳል። ዛሬ በቂ ምግብ የማያገኝና እየተራበ የሚያድግ ሕፃን፣ ነገ ብቃት ያለው የሥራ አቅም ሊሆን አይችልም ይላሉ ብሬከንሪጅ። የፍሮንቲየር ኢኮኖሚክስ ሪፖርት እንደሚጠቁመው የደቡብ ሱዳን ጎረቤት አገሮችም የ58 ቢሊዮን ዶላር ኪሳራና ማጣት ይደርስባቸዋል። የስደተኞችና ተፈናቃዮች ፍልሰትም በጎረቤቶቿና ወጪውን እንዲሸፍኑ በሚጠበቅባቸው ዓለም አቀፍ ለጋሾች ላይ የበዛ ጫና ጉዳት እንደሚያስከትልም ሪፖርቱ አስታውቋል። የፈረንሳዩ ጋዜጣ ሻርሊ ኤብዶ ባልደረቦች በቢሮአቸው ከተገደሉ ወዲህ ሲወጣ የመጀመሪያ የሆነው የዛሬ ወትም እጅግ በፈጠነ ሁኔታ ተሸጦ ማለቁ ተገለጠ። ይሁን እንጂ በጋዜጣዊ ነቢዩ መሐመድ ምስል ይዞ በመውጣቱ ብዙ አገሮች ቅሬታቸውን እየገለጡ ናቸው። የቱርክ ፖሊስ አንድ ማተሚያ ቤት ውስጥ ነቢዩ ለህትመት ሲዘጋጅ አንድ ማተሚያ ቤት ውስጥ ገብቶ ለህትመት ሲዘጋጅ የነበረውን ተጨማሪ ቅጂዎች ህትመት ያቋረጠ ሲሆን የነቢዩ ምስሎች ያልያዙ ክፍሎችን ይዞ እንዲወጣ ተፈቅዶለታል። የኢየሩሳሌምን ዋና ሙፍቲ ሞሐመድ አህመድ ሁሴንን ጨምሮ ሌሎችም የእስራኤል የእስልምና መሪዎች እንዲሁ ቅሬታቸውን ገልጠዋል። ዋና ሙፍቲ ፓሪስ ውስጥ የተፈጸመውን ጭፍጨፋ ካወገዙ የእስልምና መሪዎች አንዱ ናቸው። በሌላ በኩል ደግሞ ናስር አልአንሲ ነኝ ያለና በየመን የአልቃይዳ መሪ መሆኑን የተናገረ ሰው 17 ሰው የተገደለበትን ጥቃት ያቋረጠውና በገንዘብም ያቀናብረውና በገንዘብ የደገፈው አልቃይዳ በአረብ ልሳነ ምድር ነው ብሏል። ሻርሊ ኤብዶ በፊት ገጹ ይዞት የወጣው የዛሬው ስዕል የነቢዩ መሐመድ ምስል እኔ ሻርሊ ኤብዶ ነኝ የሚል ተጽፎበት እያነባ የሚያሳይ ሲሆን፣ ከላዩም ሁሉም ጥፋቶች ይቅር ተብለዋል ይላል። ይህ በዚህ እንዳለ የፈረንሳይ ኮሜዲያን ወይም ቀልደኛ ዲዩዶን የተባለ በዛሬው ዕለት መታሰሩ ተገልጿል። የታሰረው ሽብርተኝነትን በመደገፍ ሲናገር መሆኑ ታውቋል። በማህበራዊ መገናኛ ላይ ባወጣው መግለጫ ይህንን ባለፈው ሳምንት የደረሰውን ጥቃት የመደገፍ አዝማሚያ ሳያሳይ ተገኝቷል ነው የተባለው። የናይጄሪያ የጦር ሰራዊት በሀገሪቱ ሰሜን ምስራቃዊ ቦርኖ ክፍለ ሀገር በጽንፈኛ እስላማዊ ሸማቂዎች የተሰነዘረ ጥቃት መክተን አክሽፈናል ሲል አስታወቀ። ጦር ኃይሉ በትዊተር ባወጣው መግለጫ ዛሬ ማለዳ ቢዩ በምትባል ከተማ የተቃጣ የሽብርተኛ ጥቃት አከሸፍን ሲል ነው ያስታወቀው። አምስት ታጣቂዎች ማርከናል፣ ሁለት ጸረ አውሮፕላን መሳሪያዎችን ወርሰናል፣ የተቀሩትን አጥቂዎች ደግሞ እያሳደድን ነው ማለቱ ታውቋል። የከተማዋ ነዋሪዎች ሲናገሩ የቦኮ ሀራም ተዋጊዎች ከተማይቱን በመኪናና በሞተር ብስክሌት ሆነው ሲወሩ በአቅራቢያው ከሚገኝ ካምፕ ወታደሮች ደረሱባቸው ብለዋል። በሁለቱ ወገኖች መካከል ሶስት ሰዓት የፈጀ ውጊያ ተደርጎ ቢያንስ አስራ ሰባት ሸማቂዎች እንደተገደሉ ነው ነዋሪዎች የገለጹት። የናይጄሪያ የጦር ኃይል በአሁኑ ጊዜ ቦርኖ ክፍለ ሀገር ውስጥ ስፋት ያለው አካባቢ የተቆጣጠረው እና በቅርቡ ባጋ የምትባለውን ከተማ ከጦር ሰራዊቱ የነጠቀውን ቦኮ ሀራምን ለመቆጣጠር ተስኖት እንደቆየ የሚታወቅ ነው። በዚህ በዛሬው ውጊያ ጦር ኃይሉ አንድ መቶ ሀምሳ ሰዎች ተገለዋል ሲል የክፍለ ሀገሩ ባለስልጣናት በበኩላቸው አንድ ሺህ ወይም ከዚያ በላይ ይሆናሉ ነው የሚሉት። ቦኮ ሀራም በናይጄሪያ ሰሜን ምስራቃዊ ክፍለ ግዛት ይዞታውን እያጠናከረ መምጣቱ በሀገሪቱ በሚቀጥለው ወር ሊካሄድ በታቀደው ፕሬዝደንታዊ ምርጫ የቦርኖና የሌሎች ሁለት አጎራባች ክፍለ ግዛቶች ሕዝብ ድምጽ ለመስጠት የመቻሉ ሁኔታ ጥያቄ አስነስቷል። ትውልዳቸው ኢትዮጵያና ሶማሌ የሆኑ ነዋሪዎች በስፋት የሚገኙባት በሰሜን ማዕከላዊ ዩናይትድ ስቴትስ የምትገኘው ሚኒያፖሊስ ከተማ አስተዳደር ሁለት ጎዳናዎችን ኦሮሞ መንገድ፣ ሶማሊያ መንገድ ሲል ቀይሯቸዋል። የአሜሪካ ድምጽ ራዲዮ የኦሮሚኛ ዝግጅት ክፍል ያጠናቀረውን ይህን ዘገባ ሄኖክ ሰማእግዜር ይዞ ቀርቧል። ከሶማሊያ ና ኢትዮጵያ የመጡ ነዋሪዎች በሚኔሶታ ግዛት በስፋት ይኖራሉ። በተለይ ሚኒያፖሊስ ከተማ አፍሪካዊ ነዋሪዎቿ ተበራክተዋል። በዚች ከተማ የኦሮሞ ብሔር አባላትና የሶማሊያ ዜጎችና ስደተኞች በስፋት መኖራቸውም ይታወቃል። የከተማው አንዳንድ ክፍሎችን በተለምዶ ትንሿ ኦሮሚያ ትንሿ ሞቃዲሾ ወዘተ በሚል ይጠራሉ። የሚኒያፖሊስ የከተማ ምክር ቤት በሙሉ ድምጽ በሴዳር አቨኑ እና አስራ አምስተኛው ጎዳና ደቡብ መካከል የሚገኘውን አራተኛው መንገድ ኦሮሞ መንገድ ስድስተኛውን ደግሞ ሶማሊያ መንገድ ሲል ሰይሟል ሀሳቡን ያቀረቡት የሶማሊያ ትውልድ ያላቸው የከተማዋ ምክር ቤት አባል አብዲዋር ሳሜ መንገዶቹ በከተማዋ የሚኖሩ ማህበረሰቦችን ስም ማያዛቸው የአብሮነትና የባለቤትነት ስሜት ያሳድራል ሲሉ ለቪኦኤ ገልጸዋል። እኔ የምወክለው በሚኔሶታ ግዛት የሚኖሩ በርካታ ቁጥር ያላቸው የምስራቅ አፍሪካ ሰዎችን ነው። ከምወክለው የምስራቅ አፍሪካ ማህበረሰብ አንዱ የኦሮሞ ማህበረሰብ ነው። የኦሮሞ ማህበረሰብ ለዚህች ከተማ በቋንቋው በባዕሉ እና በማንነቱ በጎ አስተዋጽኦ ያበረክታል። ይህንን ሚና ለማጉላት ነው ኦሮሞ መንገድን መሰየም ያስፈለገው። ዋርሳሜ ከአንድ ዓመት ተኩል በፊት ለረጅም ጊዜ የወረዳ ስድስት ወኪል የነበሩትን ሮበርት ሊሊ ግሪንን አሸንፈው ነው የከተማው ምክር ቤት አባል የሆኑት። በዚህ የምስራቅ አፍሪካ ማህበረሰብ የተበራከተበት የምርጫ ወረዳ አፍሪካዊ አሜሪካውያን የፖለቲካ ውክልና በማግኘት ላይ ናቸው። አድማጮች፣ የሰዓቱ የዓለም ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት አየነው ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ዕለቱ አብይ ርዕስ እንዳል አቃቢ ህግ በነ ሶሊያና ሽመልስ ላይ የመሠረተውን ክስ አሻሽሎ ለፌዴራሉ ከፍተኛው ፍርድ ቤት ዘጠነኛ የወንጀል ችሎት ዛሬ ማቅረቡ ተገለጠ። ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ መሠረት ክሱ መሻሻሉን መርምሮ ብይን ለመስጠት ቀጥሮ ሰጥቷል። የተከሳሽ ጠበቃ ግን አቃቢ ሕግ ክሱን አሻሽሎ አቅርቧል የሚል እምነት የለኝም ይላሉ። መለስካቸውማ ዝርዝሩን ይዟል። ፌዴራል አቃቤ ሕግ በሰባቱ ጦማርያን እና በሶስቱ ጋዜጠኞች ላይ የመሠረተውን ክስ ዛሬ ለሁለተኛ ጊዜ ማሻሻያ አድርጎ ለፍርድ ቤት አቅርበዋል። ቀደም ባለው ቀጠሮ የፌዴራሉ ከፍተኛ ፍርድ ቤት ክሱ እንዲሻሻል ትእዛዝ ከሰጠባቸው ሰባት ነጥቦች ውስጥ አቃቤ ሕግ ሶስቱን ብቻ እንዳሻሻለ ተቀብሎ፣ በቀሪዎቹ አራት ነጥቦች ላይ ግን ተጨማሪ ማሻሻያ እንዲያደርግ ሌላ ትእዛዝ ሰጥቶ ነበረ። የእነዚህን ቀሪ አራት ነጥቦች ዝርዝር ምን እንደሆነ እንዲያስረዱኝ ከተከሳሽ ጠበቆች መካከል አቶ አምሃ መኮንንን ጠይቄ ነበረ። ተከሳሾቹ የተለያየ ስልጠና ወስደዋል ተብሎ በክሱ ተገልጿል። ነገር ግን ስልጠናዎቹ እየተሰጡ ማነሰጣቸው በምን ጉዳይ ላይ ነው የሚለው ነገር ክሱ ላይ ይገለጽ የሚል ነበረ። ሌላው በክሱ ላይ በተለያዩ ቦታ ላይ የሽብር ቡድኑ የሽብር ድርጅቱ እየተባለ የተገለጸው በትክክል ማንን ለማለት ተፈልጎ እንደሆነ በተለይም ከኦነግና ከግንቦት ሰባት ሊለይ በሚችል ሁኔታ ክሱ ውስጥ ግልጽ ሆኖ እንዲሰፍር የሚል ነገር ነበር። ሌላ እንደዚሁ 48 ሺህ ብር ተቀብለዋል ተብሎ የተገለጸ ነበር። ይህን ብር ከማንና ለምን እንደተቀበሉና ለምን ዓላማ እንደዋሉ ተገልጾ ይስፈር ተብሎ ነበረ። ሌላ ደግሞ በክሱ መጀመሪያ አካባቢ ተከሳሾቹ የህቡ ቡድኑ ሊቀመንበር፣ የውጭ ጉዳይ ክፍል፣ የህዝብ ግንኙነት ክፍል፣ የዘመቻና ምርምር አስተባባሪዎች በሚል ተገልጾ እያለ ወደ እያንዳንዱ ተከሳሽ ተሳትፎ ሲመጣ ግን በክሱ ላይ ማን ሊቀመንበር፣ ማን የውጭ ጉዳይ ክፍል፣ ማን የህዝብ ግንኙነት ክፍል፣ ማን የዘመቻና ምርምር አስተባባሪ እንደሆነ ስለማይገልጽ ይህንኑ ገልጸህ አቅርብ በሚል ነበር የታዘዘው። አቃቢ ህግም እነዚህን የተዘረዘሩ ነጥቦች በተመለከተ በፍርድ ቤቱ ትእዛዝ መሠረት ዛሬ አሻሽሎ አቅርቧል። ፍርድ ቤቱ የተሻሻለውን የአቃቢ ህግ ክስ ከተቀበለ በኋላ መርምሮ ብይን ለማሰማት ለጥር 2 ቀን 2007 ዓ ም ተለዋጅ ቀጥሮ ሰጥቷል። ከፍርድ ቤቱ ትእዛዝ አኳያ ለሁለተኛ ጊዜ የተሻሻለው የአቃቢ ህግ ክስ በአቶ አመሃ መኮንን አመለካከት የተሟላ ነው ብለው አያምኑም። ውሳኔው ግን የፍርድ ቤቱ በመሆኑ ይህንን እንደሚጠብቁ ተናግረዋል። እንዳየነው አሁንም በፍርድ ቤቱ ትእዛዝ መሰረት ክሱ ተሻሽሎ ቀርቧል የሚል እምነት የለንም። ለማንኛውም ግን ያው ዛሬ የታዘዘው ፍርድ ቤቱ ይህንኑ ቀደም ሲል በሰጠው ትእዛዝ መሰረት አቃቤ ክሱን አሻሽሎ ቀርቧል ወይስ አልቀረበም የሚለውን ፍርድ ቤቱ በራሱ አይቶ ተሻሽሏል ብሎ ፍርድ ቤቱ የሚያምንበት ከሆነ ወደ ቀጣዩ የክርክር ደረጃ እንድንሄድ ነገር ግን ክሱ በታዘዘው መሰረት አልተሻሻለም ከተባለ ደግሞ ባለፈው ቀጠሮ ፍርድ ቤቱ ቃል እንደገባው እነዚህ እንዲሻሻሉ ተብሎ ነገር ግን ሳይሻሻሉ የቀረቡ ነጥቦች ከክሱ ውስጥ እንዲሰረዙ ውሳኔ የሚሰጥበት ነው የሚሆነው። በሚቀጥለው ቀጠሮ ፍርድ ቤቱ ክሱ ባለበት ሁኔታ እንዲቀጥል ብይን የሚሰጥ ከሆነ ተከሳሾቹ የእምነት ክህደት ቃላቸውን ወደ መስጠቱ ስርዓት እንደሚሄዱ ይጠበቃል። ባለፈው ሐምሌ ወር አቃቤ ሕግ በሶሊያና ሽመልስ በሌለችበት በፈቃዱ ኃይሌ፣ ናትናኤል ፈለቀ መሃል የትፋንታሁን አጥናፉ ብርሃኔ ዘላለም ክብረት አቤል ዋበላ አስማማው ኃይሉ ኤዶም ካሳይና ተስፋለም ወልደየስ ላይ የሽብር ወንጀል ፈጽመዋል የሚል ክስ እንደ መሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ያሉ አሜሪካ የአሜሪካ ተቋማት የሰብአዊ መብት ተሟጋቾች ሊሆኑ ይችላሉ፣ የፕሬስ ነጻነት ጠብቁ ተቋማት ሊሆኑ ይችላሉ፣ ቲንክ ታንኮች ሊሆኑ ይችላሉ፣ አንድ የጋራ አላማ አላቸው ብዬ አምናለሁ። እሱም ምዕራባውያን ሄጅሞኒክ አምቢሽን ወይም ደግሞ የምዕራባውያን ዓለምን የመቆጣጠር አላማ፣ አጠቃላይ ከዛ ቃል ኪዳን ጋር የተገናኘ አላማ እንዳላቸው አምናለሁ። የአውራምባ ታይምስ ጋዜጣ ማኔጂንግ ኤዲተር ዳዊት ከበደ ነው። ቆየት ብለው ከሚቀርቡ ዝግጅቶች በአንዱ በዲሞክራሲ በተግባር በሁለተኛው አጋማሽ ጠብቁት። አድማጮች የትንታኔ ርዕሶች አላለቁም። አሁን ወደ ሁለተኛውና ተከታዩ ርዕስ እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚው የፖለቲካ ፓርቲዎች የመላው ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ በመጪው ሁለት ሳምንታት ውስጥ ተከፋፍለዋል ያላቸውን የአንድነት አባላት በጋራ በችግሮቻቸው ላይ ጠቅላላ ጉባኤዎቻቸውን አስወስነው ለቦርዱ ሪፖርት እንዲያደርጉ ትዕዛዝ መስጠቱን በትናንት ዘገባችን አሰምተናል። የቦርዱ ሊቀመንበር ፕሮፌሰር መርጋ በቃና በሰጡት መግለጫ ላይ የመላው ኢትዮጵያ አንድነት ድርጅት መልስ እንዲሰጥበት እስክንድር ፍሬው የድርጅቱን ፕሬዚደንት አቶ ማሙሸት አማረን አነጋግሮ ተከታዩን አጠናቅረዋል። በጣም አመሰግናለሁ ስለ ጊዜዎት፣ አቶ ማሙሸት አማረ፣ የመላ ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው መግለጫ እርስዎ ለሚመሩት መኢአድና ለአንድነት ፓርቲ የሰጠው የውስጥ ችግሮቻችሁን ፍቱ በሚል የሰጠው ቀነ ገደብ ሰኞ መጠናቀቁን አስመልክቶ ማለት ነው። አሁንም የውስጥ ችግሮቻችሁን እንዳልፈታችሁ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ የሁለት ሳምንት ጊዜም ሰጥቷል። ምንድን ነው የእርስዎ አስተያየት በዚህ ላይ? አመሰግናለሁ። እንግዲህ ምንድን ነው የምርጫ ቦርዱ ሁኔታ በጣም ሊገባን አልቻለም። አሁን ችግር ያለው በምርጫ ቦርድ እና በፓርቲዎቹ መካከል ነው እንጂ በፓርቲዎቹ ውስጥ ምንም አይነት ችግር የለም። ምክንያቱም በእኛ ፓርቲ ውስጥ ለምሳሌ ችግሩ እንዲፈታ ከዚህ ቀደም ቦርዱ በተከታታይ ባሳሰባቸው መሰረት አስቸኳይ ጠቅላላ ጉባኤ ተጠርቶ የመጀመሪያው ጉባኤም እንዲሁም በተሳካ መልኩ በሙሉ እርቅ ሁሉም የጠቅላላ ጉባኤ አባላት ባመኑበት ስምምነት ተፈጥሮ ነው እንግዲህ ወደ ጠቅላላ ጉባኤው ስብሰባ የተሄደውና ምርጫ የተደረገው ጥቅምትና ሀያ ስምንት ተካሂደው የነበረው ከሀያ ስምንት እስከ ሰላሳ የተደረገው ጠቅላላ ጉባኤ የመያድን አጠቃላይ የአራት አመት የውስጥ ችግር የፈታና ጠቅላላ ጉባኤው በሙሉ ድምጽ በውሳኔ ያሳለፈበት ነው። ይሄ እንግዲህ በተደጋጋሚ እንደተናገርነው የመያድ ጠቅላላ ጉባኤ በመያድ መተዳደሪያ ደንብ መሰረት የመጨረሻው ወሳኝ ሰጪ አካል ነው። ይሄንን ወሳኝ የመጨረሻ ስልጣን ያለውን አካል ትክክል አይደለም ብሎ ቦርዱ አልቀበልም ማለቱ በራሱ ስህተት የሚያመጣቸውና የሚያድን መተሪያ ደንብ ሙሉ በሙሉ የጣሰ ነው የሚሆነው። በራሱም በምርጫ ቦርድ አዋጅ መሰረት ምርጫ ቦርድ ከመታዘብ ውጪ የዘለለ ክሌን ሹሙልኝ እከሌን ካላረጋችሁ አልቀበልም የሚልበት የአሰራር ሂደት የለም። ህግም አይደግፈውም። ፕሮፌሰር መርጋ በቃና እኛ እከሌ ሾም እከሌ ውረድ አይደለም ጥያቄያችን፣ እራሳቸው ፓርቲዎቹ ያወጡትን የመተዳደሪያ ደንብ እንዲያከብሩ ነው እየጠየቅን ያለ ነው። ለምሳሌ መያድን በተመለከተ እኛ የምናውቀው በሁለት ሺ አንድ የወጣውን መተዳደሪያ ደንብ ነው፣ የፓርቲውን ማለት ነው። ነገር ግን እየተካሄዱ ያሉት ሹምሽሮች እና በአጠቃላይ የተፈጠረው ክፍፍል የመጣው ይሄ ደንብ እየተጣሰ በመሆኑ ነው ይላሉ። ይሄ እንግዲህ እኛም የምንመራበት አሁን ቦርዱ እያለ ባለው በሁለት ሺህ አንድ ግንቦት አንድ የጸደቀው እና ሰኔ ሁለት ቀን ተጽፎ የወጣው መተሪያ ደንብ ነው። ሌላ መተሪያ ደንብ የለንም። ስለዚህ አሁን ቦርዱ እያለ ያለውና በተለይም ፕሮፌሰሩ እያሉት የውስጥ ችግር አለ የሚሉት ራሳቸው በላኳቸው ታዛቢዎች መሰረት የመያድ የውስጥ ችግር መፈታቱ ሪፖርቱ ደርሷቸዋል። አሁን እሳቸው ከውሳኔ በፊት እየተነሱ የሚሰጡት መግለጫ የመያድ ውስጥ ያለውን የጣልቃ ገብነት የሚያሳይ ነው እንጂ የመያድ ውስጥ ችግር ኖሮ አይደለም። ለምን ቢባል የመያድ መተዳደሪያ ደንብ የሚለው እሳቸውም የሚያውቁት መተዳደሪያ ደንብ ጠቅላላ ጉባኤው የመጨረሻ የስልጣን አካል ነው፣ እሱ የወሰነው የመጨረሻ ይሆናል ይላል እና ይሄንን እሳቸው አልቀበልም፣ እኛ የምንሾመው ወይም ደግሞ እኛ የመረጥነው ካልሆነ በስተቀር የሚል አካሄድ ነው አሁን እየሄዱ ያሉት እንጂ የመያድ ጠቅላላ ጉባኤ አባልማ እሳቸውም አሁን የሚመሩት ድርጅት ቦርዱ በሰጠው የአጭር ጊዜ የአራት ቀን ጊዜ ገደብ እኮ ከመላ ሀገሪቱ በአራት ቀን ለዚያውም ደግሞ የገና በዓልንና ሌሎች በዓሎችን እሁድን ጨምሮ ሰው ከያለበት ቦታ የመያድ ጠቅላላ ጉባኤ አባላት ፓርቲው አደጋ ላይ ነው በሚል ተሰብስቦ ጥር ሶስት ቀን የመጨረሻ አሁንም ውሳኔውን ሰጥቷል። ስለዚህ ቦርዱ አሁንም በዚህ የጠቅላላ ጉባኤ ሂደት ላይ አልታዘበም፣ አልተገኘም። እንደሚገኝ ደብዳቤ ደርሶታል። ደብዳቤው መድረሱን ደግሞ አረጋግጠናል። ፈርመው ተቀብለዋል። ስለዚህ እነሱ ይሄንን እያደረጉ ያሉት ዋናው ነገር በፓርቲው ውስጥ ችግር ላይ ነው እንደዚህ ነው እያሉ ጊዜውን የምርጫ ሂደቱን የመግፋትና ከዚያ በኋላ የውስጥ ችግራቸውን ባለመፍታታቸው ይሄ የተደረገ የሚል ድራማ ሊጫወቱ ነው የሚፈልጉት። ስለዚህ በእኛ እምነት ምንም የህግ ስህተት በሌለበት መልኩ የመያድ የጠቅላላ ጉባኤ አካል ሁሉን ችግር ፈትቶ በሰላም ተጠናቆ ወደ መጣበት ተመልሷል። አሁን ለሦስተኛ ጊዜ ደግሞ ጠቅላላ ጉባኤ እንዲጠራ ማዘዝ እጅግ በጣም የሚያሳዝን እጅግ በጣም የሚያሳፍር ከአንድ ህዝብን እመራለሁ ከሚል ተቋም የማይታሰብና የማይገመት አንድ ትልቅ ፕሮፌሰርም ደግሞ የሚመሩት ድርጅት እንደዚህ አይነት የወረደ አሰራር ሲታይ እጅግ በጣም ያሳፍራል። በጣም አዝነናል። በጣም አፍረናል። ጠቅላላ ጉባኤውን አሁን ለሶስተኛ ጊዜ የመጥራት ነው እቅዳችሁ? አንጠራም። የምንጠራበት ምንም የህግ ስህተት የለብንም። ልንጠራም የሚያስገድደን የህግ ችግር የለም። ስለዚህ ለመጥራት እኛ አቅዱም የለንም። አንጠራም። በአንድ ወር ውስጥ ሶስት ጊዜ ጠቅላላ ጉባኤ የሚጠራበት ምክንያት የለም። ሁለቱም ላይ ያልታዘበውና ሁኔታውን ያልተከታተለው ምርጫ ቦርድ ነው። የምርጫ አዋጁ እንደሚከታተል እንዲታዘብ ተወካዮች እንደሚልክ ያዘዋል። ይሄንን መብቱን ያልተጠቀመ ህግን ያላከበረው ምርጫ ቦርድ እንጂ የመያድ ጠቅላላ ጉባኤ አባላት አይደለም። ስለዚህ ህግ ካለ ጉዳዩን ወደ ህግ እንወስደዋለን። በአዋጅ ስልጣን የተሰጠው ቦርዱንም ሆነ ሌላውን አካል ሊዳኝ የሚችለው ፍርድ ቤት ነው። ስለዚህ ያሉ የጠቅላላ ጉባኤ ውሳኔዎቻችንን እና ቦርዱ ራሱ በተከታታይ የጻፋቸውን ደብዳቤዎች አድርገን ወደ ፍርድ ቤት ወስደን በዚያ ደግሞ የምናየው ይሆናል። እዚህ ላይ አቶ ማሙሸት የመጨረሻ ጥያቄ አደርገዋለሁ። ቦርዱ ለምን ታዛቢ እንዳላከ ተጠይቀው የቦርዱ ኃላፊዎች በሰጡት ምላሽ ሁለቱም ፓርቲዎች አንድነትም፣ መያድም ለምሳሌ መያድን በተመለከተ በርሶ የሚመራው ቡድን አንድ ጉባኤ እንደጠራ፣ በአቶ አበባው መሀሪ የሚመራው ሌላ ቡድን ደግሞ ሌላ ጉባኤ እንደጠራ እና እኛ ሁለት ቦታ ታዛቢ መላክ አንችልም እኛ የምናውቀው አንድ ፓርቲ ነው የሚል ምላሽ ነው የሰጡት። ለዚህ ምን አስተያየት አለውት? የመጨረሻ አደረገዋል። እጅግ በጣም እጅግ በጣም የተጋነነ እጅግ በጣም የወረደ ውሸት። እንደዚህ አይነት ከአንድ የመንግስት ተቋም እጅግ በጣም የተሳሳተ ውሸት እንደዚህ ሲነገር እጅግ በጣም ያሳዝናል። ምክንያቱም ሁሉም የመያድ የጠቅላላ ጉባኤ አባላት የተገኙት በመያድ ግቢ ውስጥ ነው። ለዚሁም ደግሞ የሚዲያዎች በሙሉ እዚያ ተገኝተው ሲዘግቡ ነው ያሉት። የማንን ጠቅላላ ጉባኤ ጠሩ? ሌላ ጋ እኛ በእኛ በኩል በመያድ ውስጥ ሁለት ጠቅላላ ጉባኤ እንዳልተጠራ ቦርዱም አረጋግጧል በራሱ እኛም አረጋግጠናል። አባላቱም ያሉት ዜናቸውና በጥር 3 እኛ ባደረግነው ስብሰባ ላይ የተገኘ ስለሆነ ሁለት ቦታ ተደርጓል የሚባለው ይሄ ዝም ብሎ ዝም ብሎ ከመሬት የተነሳ ፈጠራ ነው። ይሄንን አንድ ቦታ ላይ እስኪ በሚዲያ የት ቦታ ስብሰባ እንደተደረገ ማሳየት ከቻሉ እውነተኛ ናቸው ማለት ነው። ሳታማ ሀይ ብላይ የሚል አካሄድ ነው። እኛ ገብቶናል። የምርጫ ቦርድ አስተሳሰብና አካሄድ መያድን እና ሌሎች ፓርቲዎችን ሀገር አቀፍ ምርጫ ለማስወጣት የተደረገ ሴራ ነው። በእርግጠኝነት ደግሞ ከሁለት ሳምንት በኋላ የእጩ ማስመዝገቢያ ጊዜው እና የታዛቢ ማስመዝገቢያ ጊዜው ያልቃል። ስለዚህ እንዲህ ስንላቸው በራሳቸው ጊዜ ነው ምርጫውን ያልተወዳደሩት ብሎ ፕሮፓጋንዳ ለማውራት እንደሆነ ገብቶናል ከወዲሁ። እኛ ግን ሂደቶቹ ሁሉ ህዝቡ አውቋል እንዴት እየተገፋን እንደሆነ የኢትዮጵያ ህዝብ በደንብ እንዲያውቅልን እንዲረዳልን አሁን እየተጠናከረና ፓርቲዎቹ በዘንድሮ ምርጫ በአሸናፊነት ይወጣሉ ተብሎ ስለታሰበና ጥናትም ስለተደረገበት ይሄንን ለማደናቀፍ የተደረገ ነገር ስለሆነ አሁን ኢህአዴግ የሚባለው መንግስት ጭቅጭቁንና ንትርኩን ከምርጫ ቦርድ ጋር አድርጎ እሱ የራሱን ስራ እየሰራ ሁሉን ነገር አጠናቆ እንደጨረሰ መረጃዎች አሉን። ስለዚህ በእኛ እምነት ከአሁን በኋላ ጠቅላላ ጉባኤ የሚጠራበት የህግ አግባብ የለም። ቦርዱም ይህንን የሚሰጥበት ጥሩ ብሎ የሚያስገድድበት የህግ ማስገደጃ የለውም። ይህ በመሆኑ ከአሁን በኋላ እንግዲህ የመያድ አባላትና እንዲሁም በአጠቃላይ የኢትዮጵያ ህዝብ ይህንን ችግር በደንብ ተረድቶ ከጎናችን ቆሞ ትግሉን አብረን በጋላ የምንታገል መሆኑን በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። የመያድ ፕሬዝዳንት አቶ ማሙሼት አማረ በሰነዘሯቸው አንዳንድ አስተያየቶች ላይ ተጨማሪ ምላሾችን ከምርጫ ቦርድ ይዤ ለመቅረብ ሞክራለሁ። አቶ ማሙሼት ስለ ጊዜዎት በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ነው። እኔም አመሰግናለሁ። ወደ ምሽቱ የመጨረሻ የትንታኔ ርዕስ እንለፍ። አንድ የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ይፋ ያደረገው አዲስ ጥናት እንዳመለከተው የኤቦላ ወረርሽኝ በላይቤሪያ፣ በሴራሊዮን እና በጊኒ ያለውን የወደፊት የምጣኔ ሀብት ልማት በአስደንጋጭ ሁኔታ እየጎዳ ነው ይላል። እነዚህ ሶስት የምዕራብ አፍሪካ ሀገሮች ልማታቸውን እያጓተተ ያለው ሂደት ለመቀልበስ የዋሊደር የማይባል አስቸኳይ ዘዴ መቀየስ እንዳለባቸውም ጥናቱ አሳስቧል። ከጄኔቭ ሊዛ ሽላይን ዘግባለች። አዲስ አበባ ያቀርበዋል። ባለፉት አስር ዓመታት ሴራሊዮንና ላይቤሪያ የበኩላቸው የሰላም የተባለ የልማት ወቅት ነበራቸው። ለዓመታት ከተካሄደው የእርስ በርስ ጦርነት በኋላ ግን የኢኮኖሚው ሂደት መንቀሳቀስ አቆመ። በጊኒም ለበርካታ ዓመታት ከተካሄደው አለመረጋጋትና ጦርነት በኋላ ተመሳሳይ ሁኔታ ነው የተከሰተው። በእነዚህ አገሮች የተከሰተው የኢቦላ ወረርሽኝ ከኢኮኖሚው ሁኔታ ጋር ሲገናኝ ከፍተኛ ግጭት ቀውስ ፈጠረ። በተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ፣ የአፍሪካ ክልላዊ ቢሮ ኃላፊ አዮዴሌ ኦዱሶላ እንደሚሉት በእነዚህ አገሮች የተከሰተው የኢቦላ ወረርሽኝ በመንግስታቶቻቸውና በህዝቦቻቸው መካከል መቃቃርን ፈጥረዋል። ወረርሽኙን ለመግታት ካልተቻለባቸው ምክንያቶች አንዱ አሉ። እኒሁ ባለስልጣን ለቪኦኤ ብቻ በሰጡት ኢንተርቪው፣ ህዝቡ መሪዎቻቸው የሚነግሯቸውን ማመን ማቆማቸው ነው። አክለውም የየአገሮቹ የጤና ጥበቃ ይዞታ ደካማነት፣ በቂ የጤና ሙያተኞች አለመኖርና እና አንዳንድ ጎታች ባህሎች ለወረርሽኙ በፍጥነት መዛመት ተጨማሪ ምክንያቶች ናቸው ብለዋል። እንደ አዮዴሌ ኦዱሶላ አገላለጥ ኢቦላ በእነዚህ በሶስት የምዕራብ አፍሪካ አገሮች የደቀነው ቀውስ ከፍተኛ የኢኮኖሚ ውድመት ያስከትላል። በተለይም ባለፉት አስር ዓመታት ፈጣን እርገት አሳይተዋል በተባለባቸው በላይቤሪያና በሴራሊዮን ቀላል የማይባል ተጽዕኖ ይኖረዋል ብለዋል አዮዴሌ ኦዱሶላ። ለምሳሌ ላይቤሪያ እንደ አውሮፓውያኑ አቆጣጠር ባለፈው 2014 የነበራትና በእኛ ግምት እስከ አንድ ነጥብ ስምንት በመቶ የሚሆን አሉታዊ የልማት ሂደት አሁን እየተገለጸ ይመጣል። ይህ ደግሞ እጅግ አሳሳቢ ነው። ሴራሊዮንንም ብንመለከት ከ12 በመቶ እድገት ወደ 6 በመቶ ዝቅ ማለቷን ስናይ ሌላ አሳሳቢ ሁኔታ እንዳለ እንገነዘባለን። የዩኤንዲፒ የአፍሪቃ ህጉራዊ ቢሮ ኃላፊ አዮዴሌ ኦዱሶላ የጊኒ ኢኮኖሚ እንደ ሁለቱ አገሮች ባይሆንም እንደ ላይቤሪያና ሴራሊዮን ማለታቸው ነው። እርሷን ብትሆን ግን በዚሁ ባለፈው 2014 ዓ ም አሉታዊ የኢኮኖሚ እድገት ማስመዝገቧ አይቀሬ ነው ብለዋል። የተባበሩት መንግስታት ድርጅት የልማት ፕሮግራም ባወጣው በዚህ አዲስ ጥናት መሰረት ኢቦላ ምዕራብ አፍሪካ ውስጥ የምግብ እጥረትን፣ የዋጋ ንረትን፣ የሥራ እጦትንና የእርሻ መቋረጥን አስከትሏል። የጤና ጥበቃውና የትምህርት አገልግሎቱ መቋረጥ ድህነትን፣ የሕፃናት ያለ ዕድሜያቸው መሞትንና በተለይ በገጠሮ አካባቢ ደግሞ የኤችአይቪ ኤድስና የወባ መስፋፋትን ይጨምራል። ምንም እንኳ የኢቦላ ወረርሽኝን ለማጥፋት ረጅም ጉዞ የሚቀርብ ቢሆንም አዮዴሎ ዱ ሶላ እንደሚሉት የመገገሚያ ጥረት ለነገ የሚባል አይደለምና በአስቸኳይ መጀመር አለበት። እስከ መጨረሻው የምንጠብቅ ከሆነ ወረርሽኙ እነዚህ ሦስት አገሮች ውስጥ የሚኖረውን እንደምታ ለመቋቋም አደጋች ይሆናል። የዚህን በሽታ መሠረታዊ መንስኤ ለማግኘት በውል የተጠና ትኩረት ማድረጋችን እንደተጠበቀ ሆኖ ግልጽ የሆነ ዕቅድ ማውጣት ግን ይኖርብናል። ለአርሶ አደሩ በቂ ድጎማ በማድረግ ወደ እርሻው ተግባር እንዲሰማራ የሚረዳም ማደፋፈሪያ መስጠት ያስፈልጋል። ይሄ ሁሉ ግን ቀጠሮ የሚሰጠው ይዋል ይደር የማይባል እርምጃ መሆኑ መታወቅ አለበት። አስቸኳይ የኢኮኖሚ ተሀድሶ መደረግ እንዳለበት የሚያሳስበው የዩኤንዲፒ ጥናታዊ ሪፖርት ለአደጋው በተጋለጡ አገሮች ለሚገኙ እንደ ህጻናትና ሴቶችም ማህበራዊ ሴፍትኔት ማቋቋም ያስፈልጋል ብሏል። አድማጮች፣ የምትከታተሉት በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር ነን አሁን በነፃው የስልክ መስመር በ2022059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች ለአሁኑ ጥቂቱ እናሰማችሁ አሎ ቪኤዎች እንደምናችሁ ደህና ናችሁ ወይ በዛሬው ዜናችሁ ስለ እቴጌ ጣይቱ ሆቴል መቃጠል አንድ ዜና አሰምታችሁናል። እጅግ በጣም የሚያሳዝን በጣም የሚያሳዝን ዜና ነው። በእውነቱ ምን እየተደረገ እንዳለ እዛች ሀገር ላይ ምን እየጠፋ እንዳለ ምንን ለማውደም ምንን ለመሰወር እየተደረገ ያለው ሴራ በደንብ የሚያሳይ ነው። በእውነቱ ያሳዝናል። ይህ የታሪክ አሻራ መጥፋቱ በኢትዮጵያ ሕዝብ ላይ ምን ነገር እየተደረገ እንዳለ ነው የሚያሳየው መናገር ወይም ማሰብ እስከሚያቀድ ድረስ የሚያንገሸግሽ ነገር ነው። የኢትዮጵያ ሕዝብ ይሄንን ነገር በደንብ አድርጎ ሊያየው ይገባል። በዚህ ነገር ላይ ምን ማድረግ እንደሚቻለን አላቅም ኔ እኔ ይቸግረኛል። በእውነቱ በጣም የሚያሳዝን ታሪክ ነው፣ የሚያሳዝን ስንት ነገር ተደረገ፣ ስንት ነገር ጠፋ። ቤተ ክርስቲያን ተዘረፈ፣ መስጊድ ተዘረፈ። ደግሞ አሁን እንደገና በከተማዎች ላይ ያሉ አንዳንድ ቅርሶች እየጠፉ ነው ያሉት። ምንድን ነው እየሆነ ያለው? የኢትዮጵያ ሕዝብ ምን እየጠበቀ ነው ያለው? ምን እየተደረገ ነው ያለው? ሰዓት ከቀኑ በሶስት ሰዓት ላይ ሰዓት ተነስቶ ያንን ታሪካዊ የሆነ ሆቴል ሲያቃጥል ምን እየተደረገ ነው ያለው? ጤና ይስጥልን። ዎች ትህትና ከዩናይትድ ስቴትስ ነው በቅርቡ አሎላ ከአቶ እስራኤል ና ከአቶ ጸጋይ ጋር ባደረገ ውይይት ላይ አስተያየት ለመስጠት ነው። እንደኔ አመለካከት የህግ የበላይነት እና የሚዲያ ነጻነት ለሰው ልጅ ፍትሃዊ ለሆነ እድገት ወሳኝነት አለው ባይነኝ እና ከአቶ እስራኤል ጋር ነው የምስማማው። ለአቶ ጸጋይ ግን እንደገና ማስሎሎን ቢያዩ እመክራለሁ። ለምን መንግስታት ህጉን ይተላለፋሉ ብለን ብንጠየቅ ህጉ የቆመው የሀገሪቱን ህዝብ በሙሉ በፍትህ ያስተዳድር ነው። መንግስታት ደግሞ የሀገሪቱን ህዝብ ጥቅም በዛ ሳይሰጡ ለፓርቲ ወይም ለቡድን የቆሙ ከሆነ ህግን በማጠማዘዝ ወይም በመጻፍ ለፓርቲያቸው ወይም ለቡድናቸው የሚስማማ ህግ ባህል ወይም ለጣፊ ህጎችን በማውጣት ተጠቃሚ ይሆናሉ ማለት ነው ህገ መንግስቱ ስራ ላይ አይውልም ማለት ነው ኢትዮጵያ ውስጥ እድገት አለ እድገቱ ግን የአድላዊነት ባህሪ ያለው የስርዓቱ ተከታዮች ናቸው በብዛት በእድገቱ ግንባታ እንቅስቃሴ ውስጥ ተጠቃሚ የሚሆኑት ስለዚህ ግልጽነትና ፍትሃዊነት ይጎለዋል ማለት ነው በእርግጥ የባቡር ስራው እና የአባይ ግንባታ ለኢትዮጵያ ህዝብ ትልቅ አገልግሎት ይሰጣል ብዬ ገምታለሁ። ነገር ግን በሌላ በኩል ቤተሰቦቼ በአስር ብር አንድ ጀሪካ ውሀ ሲገዙ ስሰማ አዝናለሁ። አመሰግናለሁ። ሰላም ሆኖ ባይ ለስልኝ ብዎች እንደምናላችሁ ከዚሁ ከዌስት ኮስት ነው ምደውልላችሁ። ፕሮግራማችሁ ላይ አስተያየት አለኝ። አስተያየቴ ምንድን ነው? ፕሮግራማችሁ የአማርኛ ፕሮግራም እንጂ የአማራ ክልል ፕሮግራም እንዳልሆነ እርግጥ ነው። ስለዚህ ትንሽ የክልል ፕሮግራም እየመሰለ ነው እና ሰፊው የኢትዮጵያ ሕዝብ ደግሞ በብሔር በባህል፣ እንዲሁም ውብ የሆነ ሕዝብ ነው። የሁሉንም ብሔር እና ባህል ጭፈራ፣ ዳንስ፣ ውበት፣ ጥበብ ሁሉ ትኩረት ቢደረግበት በቅርቡ በጥበብ እና በባህል ላይ ትኩረት ተደርጎ በቀረበው ፕሮግራም መልካም ነው። ደስ ይላል። በጣም ጥሩ ነው። ነገር ግን የአንድ ክልልና የአንድ ህዝብን የተመለከተ ትንሽ ይመስላል። ኢትዮጵያ እንግዲህ ደቡቡም፣ አፋሩም፣ ጅጅጋውም ሌላውም ህዝብ ኦሮሚያውም፣ ትግራዩም ሁሉም የየራሱ ባህልና ጥበብ አለውና ይህም ይሄም እንዲጠበቅና ይሄም ትኩረት እንዲሰጥበት በፕሮግራማችሁም እንዲካተት ያለኝን አስተያየት ነው ምሰጣችሁ በተረፈ ደስ ትላላችሁ። በጣም ጥሩ ነው ፕሮግራማችሁ። በርቱ በርቱ ባባይ ያ ሰአት ደረሰ። በቅድሚያ ግን አድማጮቻችን አስተያየት ያደረሱን እናመስግን። ሌሎቻችሁም ተሳተፉ፣ ጻፉ፣ ደውሉልን። የእናንተ ነው ሰአቱ። አሁን ወደዚያ ሰአት እንለፍ። የቱ ሰአት ነው ብዬ ጥያቄ ላቅረብልን? አድማጮች ይህን ሰአት አድማጮቻችን የሚያውቁታል፣ እንኳን አንቺ ከብዙ ዜና ዝግጅት በኋላ ዘና የሚባልበት በሙዚቃ ትንሽ ፋታ። ጥሩ ሀሳብ ነው ፋታ እንስጣቸው። ቆየት ያለ አንድ ተወዳጅ ስልት ነው የመረጠው ለምሽቱ። ጀምረዋል ያስታውቃል። لکن آه، طلا هنگسه سه، دردش هد جهکه ایله 金的马金的腿，踏着日出。 በምሽት ጨረቃ ቆንጂት ከጥላሁን ጋር አብራችሁ አዜማችሁ ግሩም ይመስላል። ያንተ ነው ይልቅ የእሱን ድምጽ ለማስመሰል ጥረት ያደረኩት የሞከርኩ ይመስላል። ለሁሉም አድማጮች ዘና እንዳሉ ተስፋ እናደርጋለን። አድማጮች አሁን ከምሽት 3 ሰዓት ከ36 ያመለክታል የስቱዲዮ ሰዓታችን። ደቡብ ሱዳናውያን ፈጥነው ወደ ስምምነት ካልገቡ የምጣኔ ሀብት እድሎችን በማቃጠል የሚደርሰው ጉዳት በአስሮች ቢሊዮን ዶላሮች የሚገመት ሊሆን እንደሚችል ዛሬ የወጣ ጥናት ጠቁሟል። ቀውሱ እየተራዘመ በሄደ ቁጥርም አጎራባች ሀገሮችም ከንግድ ልውውጥ ሊገኝ የሚችል ገቢ በመጥፋቱና በሌሎችም ጉዳዮች ተጎጂ እንደሚሆኑ ጥናቱ አመልክቷል። የናይጄሪያ የጦር ሰራዊት በሀገሪቱ ሰሜን ምስራቃዊዋ ቦርኖ ክፍለ ሀገር በጽንፈኛ እስላማዊ ሸማቂዎች የተሰነዘረ ጥቃት መክቼ አከሸፍኩ ሲል አስታወቀ። ጦር ኃይሉ በሰጠው መግለጫ ዛሬ ማለዳ ቢዩ በምትባል ከተማ የተቃጣ የሽብርተኛ ጥቃት አከሸፍኩ ነው ያለው። የፈረንሳዩ ጋዜጣ ሻርሊ ኤብዶ ባልደረቦች ከተገደሉ ወዲህ ሲወጣ የመጀመሪያ የሆነው የዛሬው የመጽሄቱ እትም እጅግ በፈጠነ ሁኔታ ተሽጦ አልቆ ውሏል። ይሁን እንጂ ጋዜጣው የነቢዩ መሐመድን ምስል ይዞ በመውጣቱ ብዙ ሀገሮች ቅሬታቸውን እያሰሙ ነው። የቱርክ ፖሊስ አንድ ማተሚያ ቤት ውስጥ ገብቶ ለህትመት ሲዘጋጅ የነበረውን ተጨማሪ ቅጂ ህትመት ማቋረጡ ታውቋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሁለተኛውን አጋማሽ በረሰበሪዎቹ ጀምረናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። በቀጥታ ዲሞክራሲ በተግባር በአውሮፓውያኑ የዘመን አቆጣጠር 2010 ዓ.ም ምረት የዓለሙ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጆርናሊስትስ ወይም በምህጻረ ቃሉ ሲፒጄ የፕሬስ ነጻነት ተሸላሚ ኢትዮጵያዊው ጋዜጠኛ ዳዊት ከበደ ሲፒጄን እና ሌሎች ሰብዊ መብት ተሟጋች ድርጅቶችን የምዕራባውያን አጀንዳ አስፈጻሚ መሳሪያዎች ሲል ወርፏቸዋል፣ ወርፋቸዋል ይላል ዲሞክራሲ ዘጋባር በመንደርደሪያው ከ2005ቱ የኢትዮጵያ ምርጫ ጋር ተያይዞ ታዲያ ባቀረባቸው ዘገባዎች ታስሮ ሰው ከተፈታ በኋላ በስደት ለሁለት ዓመታት አሜሪካ ቆይቶ ወደ ሀገሩ ተመልሷል። ዳዊት ዳዊት ኢትዮጵያ ውስጥ በጋዜጠኝነት መስራት እንደማይቻል ገልጦ በስደት ከቆየ በኋላ የተመለሰበትን ምክንያት ሲያስረዳ በአብዛኛው ያለውን መንግስት ከሚቃወሙ በውጭ የሚኖሩ ኢትዮጵያውያን የደረሰብኝ ተጽዕኖ አገር ውስጥ ካለው ሺህ ጊዜ በመፍለጡ ነው ብሏል። ዳዊት በቅርቡ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ያደረገውን ቃለ ምልልስ መነሻ አድርገን አነጋግረነዋል። የምዕራቡን ዓለም አጀንዳ ያራምዳሉ ሲሉ የሆንጭላቸውን የሲቪክ ድርጅቶችም ምላሽ እናካትታለን። ዳዊት ከበደን ያወያየው ሰልሞን ክፍሌ ነው። ዳዊት ዳያስፖራው ስላስቸገረኝ ለመመለስ ተገድጃለሁ ብለሃል በዛ ቃለመልልስ ላይ በምን መልክ ነው ተጽዕኖ ያሳደረብህ? አመሰግናለው። ሰለሞን ይሄ ዲያስፖራው ስላስቸገረኝ አይደለም የተመለስኩት። በወቅቱም ቪኦኤን ጨምሮ ለሌሎች ሚዲያዎች እንደገኩት የተመለስኩበት ምክንያት በቀጥታ ከሙያዬ ጋር የተገናኘ ነው የነበረው። ግን እንደ ክስተት ያው ዲያስፖራው ጋር የነበረው ያለው የቶለራንስ መጠን እና ይሄ ፖለቲካ ባህላችን የፈጠረው ችግር ይሄ መፈራረጅ ፖለቲካ እንደ አንድ ችግር ነው። ምክንያት እንኳን ተመረን ያው ከሙያዬ ጋር በተገናኘ አገር ቤት ሄጄ ብሰራ ይሻላል በሚል ነው የተመለስኩት። እንደ ጠቀስከው የነበረው ችግር ያው ግልጽ ነው። አንዳንዴ ፖለቲካችን ያው በገዢው ፓርቲም በተቃዋሚም በኩል ያው ያለው ችግር ይታወቃል። ትችትን የመታገስ ባህል ብዙም የለንም። አንድ ሰው ሙያውን መሰረት አድርጎ ትችት ሲያቀርብ፣ በገዢው ፓርቲውን፣ በተቃዋሚዎች፣ ሁሉም በሚችለው አቅም ለማንበርከክ ነው የሚሄደው እንጂ የተነሱ ነገሮችን ወደ ማስተካከል አይሄድም። እሱ የፖለቲካ ባህላችን የፈጠረው ችግር ነው። ዲያስፖራ የሚያጋጠመኝ ከመሰደዴም በፊት እዚህም ሀገር ቤትም እያለው የነበረው ችግር ያ ነው። በዛ መልኩ ነው የማየው። መልካም። ስለ ሲፒጄ ሁማን ራይትስ ዋችና አምነስቲ ኢንተርናሽናል የመሳሰሉ ድርጅቶች ስትናገር የምዕራቡን ዓለም አጀንዳ አስፈጻሚዎች ብልሃቸዋል። እስቲ አብራራልኝ። ይሄንን ይሄንን ያልኩበት ምክንያት ያው እንግዲህ እዛ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ስቀርብ ጥያቄ ቀረበልኝ። ጥያቄ ሲቀርብልኝ ደግሞ ኔጋ ያለው ምልከታ ነው የራሴ ምልከታ ነው ያስቀመጥኩት። በእኔ እምነት ያው ማንኛውም ውጭ ያሉ አሜሪካ የአሜሪካ ተቋማት፣ የሰብአዊ መብት ተሟጋቾችም ሊሆን ይችላሉ፣ የፕሬስ ነጻነት ጠብቆ ተቋማትም ሊሆን ይችላሉ፣ ቲንክ ታንኮችም ሊሆን ይችላሉ አንድ የጋራ አላማ አላቸው ብዬ አምናለሁ እሱም ምዕራባውያን ሄጅሞኒክ አምቢሽን ወይም ደግሞ የምዕራባውያን አለምን የመቆጣጠር አላማ አጠቃላይ ከዛ ቃል ኪዳን ጋር የተገናኘ አላማ እንዳላቸው አምናለሁ። ያንን ያልኩበት ምክንያት ማንንም ለመወንጀል ወይም ደግሞ ማንንም ንጹህ ለማድረግ አደለም በነገራችን ላይ እዛ ቃል ምልልስ ላይ ውንጀላ ብቻ አልነበረም እኔ በእኔ በእኔ እምነት እነዚህ ተቋማት መቶ ፐርሰንት መላእክት ናቸው፣ መቶ ፐርሰንት ደግሞ ሆን ብለው ለጥፋት የተቋቋሙ ድርጅቶች ናቸው ብዬ አላምንም። የሚከራከሩላቸው ጋዜጠኞች አሉ። እኔም በአንድ ወቅት እስር ላይ በነበርኩበት ጊዜ ይከራከሩልኝ ነበር። አሁንም እነዚህ ሰዎች የሚያቀርቡት ነገር እስር ቤት ጋዜጠኞች አሉ፣ መንግስት የራሱ የሆነ መከራከሪያ ሊያቀርቡ ይችላል። እንደዛም ሆኖ ግን ሙሉ ለሙሉ ደግሞ እነዚህ ተቋማት መላእክት ናቸው፣ በዚህ አላማ ብቻ ነው እንትን የሚያደርጉት ከምዕራባውያን ኢንተረስት እና ከምዕራባውያን አጠቃላይ ሄጅሞኒክ ኢንተረስት ውጪ ናቸው ብዬ አላምንም። ያው የራሳቸው አላማ አላቸው፣ የሚያስጠብቁት አሜሪካ የውጭ ጉዳይ ፖሊሲ የማይመቹ አገሮች ላይ ሲሆን እና የሚመቹ አገሮች ላይ ሲሆን የሚያወጡት እንትን ይለያያል በሚል ነው። ምናልባት ብዙ መከራከር እንችላለን በእሱ ጉዳይ ላይ የክሪሚያን ጉዳይ ማንሳት እንችላለን። በዩክሬን ጉዳይ ላይ የነበረውን ማንሳት እንችላለን። የራሴ የራሴ የግል እምነት ነው። ከዛ የራሴ የግል እምነት በመነሳት ነው ያንን ያልኩት እንጂ እንዳልከው ማንም ለ እንዳልከው ደግሞ ሲፒጄ እና አምነስቲን ኢንተርናሽናል ለምሳሌ አንተን ከእስር በማስፈታት የተጫወቱትን ሚና አንተም አልዘነጋኸውም። ከዚህ ሌላ የምትለው አለ? ልዘነጋውም አልችልም። ያ ማለት ግን ሙሉ ለሙሉ ዓላማቸው እኔም ከእስር እንድፈታ ጫና ስላደረጉ ወይም ሪፖርት ስላወጡ ሙሉ ለሙሉ ሌላ ኢንተረስት የላቸውም፣ ከምዕራባውያን ሀጅሞኒክ ኢንተረስት ጋር ምንም አይገናኝም ማለት አንችልም። እሱም ማድረጋቸውን አቃለሁ፣ ለእሱም አመሰግናቸዋለሁ። ወደፊትም እንዲህ አይነት ችግር ቢያጋጥም እሱ ሶሊዳሪቲ ያሳያሉ ብዬ ይሄ ተማመናለሁ። ያ ማለት ግን ያኛውን የመጀመሪያውን የራሴን ሪዘርቬሽን ውድቅ አያደርገውም። አሁንም ከነዚህ ድርጅቶች ጋር ግንኙነት አለ። የገንዘብ እርዳታ እንደምታገኝም እንሰማለንና ከነማን ምን ያህል ገንዘብ ታገኛለህ? ምናልባት እሱን ዲቴይል ለመግለጽ ትንሽ አስቸጋሪ ነው። አሜሪካ በነበርኩበት ወቅት ለፕሬስ ነፃነት እና ለዲሞክራሲ ድጋፍ የሚያደርጉ ተቋማት ነበሩ። ከእነሱ ተቋማት ያው ለፕሬስ ነፃነት ድጋፍ ያደረጉልኝ ተቋማት ነበሩ። እነዚህ ተቋማት ግን እኔ ለኢቢሲ በሰጠሁት ቃለ መልስ ላይ እነሱን አልጠቀስኩም። አንተ ከሌላ ምንጮች ሌሎችም የሚመለከት ነው እከሌን ተቸህ ማለት ከሌም እንደዛ ነው ወደ ሚል ድምዳሜ ካልሄድን በስተቀር በቀጥታ እነዛን የሚመለከት ነገር ያልኩት ነገር የለም፣ ስለ እነሱ መረጃ ስለሌለው። መልካም፣ ለማጠቃለል ከተመለስኩ ወዲህ የገጠመው ችግር አለ? ከስራ ጋር በተያያዘ ብዙም ከባድ ችግር አልገጠመኝም። ችግሮችም ቢኖሩ አምኜ ስለሆነ የመጣሁት ከመጋፈጥ ውጭ ምንም አማራጭ የለኝም። እስካሁን ግን ሰላም ነኝ። በጣም አመሰግናለሁ ዳዊት። መልካም አመሰግናለሁ ዳዊት ከበደ። የምዕራቡ ዓለም አጀንዳ አስፈጻሚዎች ናቸው ሲል የወነጀላቸው ድርጅቶችስ ምን ይላሉ? ሲፒጄን ላምጣ። የድርጅቱ የምሥራቅ አፍሪካ ቢሮ አስተባባሪ ቶም ሮድስ ስለ ተግባሩ ባጭሩ ያብራራሉ። ሲፒጄ የጋዜጠኞች መብት ተከላካይ ድርጅት ነው። በዓለም ዙሪያ የፕሬስ ነጻነትን ያራምዳል። ጋዜጠኞች ያለ ፍርሃት እና ብቀላ ዜናዎችን ለሕዝብ እንዲያቀርቡ ለመብቶቻቸው ይቆማል። ጋዜጠኞች ላይ ጥቃት ቢደርስ፣ ቢታሰሩ፣ ቢገደሉ፣ ቢታገቱ፣ ማስፈራሪያ ቢደርስባቸው፣ ሳንሱር ቢደረጉና ቢዋከቡ በነጻነት ዜናዎችን የማሰራጨት መብታቸው ተደፍሯልና አጋርነታችንን እናሳያለን። ሕጋዊ ድጋፍ እንዲያገኙም እናደርጋለን። በአጭሩ ከተቋቋምንበት እንደ ኤውሮፓን አቆጣጠር ከ1981 ጀምሮ የምንሠራው ይህንን ይመስላል። ዳዊት ከበደ በኒውዮርክ ሲፒጄ በጠራው ስብሰባ ላይ ለተገኙ ጋዜጠኞች ሲናገር ኢትዮጵያ በአፍሪካ ቀንድ ሽብርተኝነትን ለመዋጋት ከአሜሪካ ቀረጥ ከፋይ ህዝብ ብዙ ሚሊዮን ዶላር ታገኛለች። ግን በእኛው ማለት በኢትዮጵያው ጸረ ሽብር ሕግ መሠረት እኔ አንድ የተቃዋሚ ፖለቲከኛ ባነጋግር ሀያ አምስት ዓመት እስራት ሊፈረድብኝ ይችላል ብሎ እንደነበር ይታወሳል። በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ገና ቆዩ። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በትናንትናው ምሽት በንግድና ምጣኔ ሀብት ቅንብራችን የጀመርነው ወቅታዊ ዝግጅት ነው። ተከታዩ በዚህ በ2007 ዓ.ም በግንቦት ወር በኢትዮጵያ ሀገር አቀፍ የምክር ቤት ምርጫ ሊካሄድ ጊዜ ተቆርጧል። ተፎካካሪ ፓርቲዎች የምርጫ ታዛቢዎችን፣ እጩ ተወዳዳሪዎችን እና በአጠቃላይ ሀገራዊ እቅድና ፖሊሲዎቻቸውን በማሰናዳት ላይ ተጠምደዋል። በዚህ ምርጫ ገዢው ፓርቲ ኢህአደግ እና አብይ የተቃዋሚ ፓርቲዎች የመጣኔ ሀብት ፖሊሲ በተለይ የምረጡኝ ዘመቻቸው አብይ ነጥቦች ምን ይሆናሉ? ሄኖክ ሰማ እግዜር ከመጣኔ ሀብት ባለሙያው ከ ዶክተር አክሎክ ቢራራ ጋር ትናንት የጀመረውን ውይይት ተከታይ ይዞ ቀርበዋል። ኢህአዴግ የሚገልጻቸው ብዙ ነገሮች አሉ። ከዚህ ላይ ከፍተኛ አድርጎ የሚገልጸው እና ታማኝነት ሊኖረው የሚችለው በመሰረተ ልማት ያደረገው እንቅስቃሴ ነው። በመንገድ ሥራ በኩል እጅግ በጣም አስደናቂ የሆነ ውጤት ተገኝቷል ለማለት ይቻላል። በግድቦች በኩል አስደናቂ የሆኑ ስራዎች ተካሂደዋል። በትምህርት ቤቶች መስፋፋት በኩል በዩኒቨርሲቲ መስፋፋት በኩል አስደናቂ የሆነ ውጤቶች ታይተዋል የሚል እንትን ነው ያለው። በገዥው ፓርቲ የሚቀርብ ነው። እንግዲህ ተቃዋሚ ፓርቲዎች በእርግጥ ሀገሪቱን የማስተዳደር ስልጣንም ይዘው አልሰሩምና የራሳቸውን ወይ ፖሊሲ አማራጫቸውን ከማቅረብ ውጪ በ በትግበራ ሊጠየቁ አይችሉም ግን ካቀረቧቸው የተለያዩ የተቃዋሚ ፓርቲዎች ካቀረቧቸው የምጣኔ ሀብት ፖሊሲዎች እንደው በአንኳርነት የሚገለጹ በተለይ የመሬት ይዞታን አስመልክቶ የግብርናና የኢንዱስትሪ እድገትን አጠቃላይ የሆነ ደግሞ የልማት እቅዶችና ስልቶችን አስመልክቶ ምን ይላሉ ተቃዋሚዎቹስ? አዎ፣ ተቃዋሚዎቹ ለምሳሌ በእርሻ በኩል ያለው የሚያከራክረው የመንግስት የበላይነት፣ ሁሉንም የተፈጥሮ ሀብት መንግስት ይዞታል። ይህ መንግስት የሚጠቀመው ለቁጥጥር ነው። ስለዚህ የተቻለ መጠን ሚዛናዊ የሆነ የመሬት አሰራር ወይም ስርጭት ፖሊሲ ያስፈልጋል። ለምሳሌ የመሬትን የግል የማድረግ ፖሊሲ የሚል መከራከሪያ ነጥብ ይቀርባል። እንግዲህ የእርሻ ፖሊሲ ከኢትዮጵያ ነባራዊ ሁኔታ ጋር አብሮ መታየት ያለበት ይመስለኛል። ይህም ማለት የመንግስት ሚና ሊኖረው ይችላል፣ ክልሎች ሚና ሊኖራቸው ይችላል፣ የግል ክፍሉ ሚና ሊኖረው ሊኖራቸው ይችላል። ግን የፈለገው ፖሊሲ ቢሆን መታየት ያለበት ከሕዝቡ የኑሮ አንጻር ነው። መሬት እኮ እንዲሁ ዝም ብሎ የበከነ ሀብት አይደለም፣ ለመፍጠር የሚያስችል እምቅ ሀብት ነው። ይሄ እምቅ ሀብት ወደ አምራችነት፣ ወደ ስራ ዕድል ፈጠራ፣ ወደ ዘመናዊነት መለወጥ ይኖርበታል። መጋቢም ጭምር ነው። የታደለች ሀገር ናት ሀገራችን፣ ድሀ መሆን ያልነበረባት ሀገር፣ ልትለማ የምትችል ሀገር ናት። ምክንያቱም ከመሬት የሚገኘው ግብአት ለኢንዱስትሪ መጋቢ ሊሆን ይችላል እና የተቃዋሚ ክፍሎች የሚሉት አንዱ ይህን ነው። ኢንዱስትሪና እርሻ መያያዝ አለባቸው የሚል እንትን ነው፣ በተናጠል መታየት የለባቸውም የሚል ነው። ሌላው ደግሞ እኔ እንደመስለኝ እና ብዙ ውይይት የሚያደርጉበትና በፖሊሲ ደረጃም ለህዝብ ይቀርባል ብዬ የምገምተው ምንድን ነው፣ የወጣቶች የስራ እድል፣ የሴቶች የስራ ዕድል ሴቶች የህብረተሰቡ አምሳ በመቶ አካል ናቸው። እነዚህን ዝም ብሎ ትቶ አንድ አገር ሊለማ አይችልም። ኮሪያ እንደዚህ አይደለም ያደረገችው። ኮሪያ፣ ታይዋን፣ ሌሎችም ያደረጉት ምንድን ነው የሴቶች እና የገጠር ህዝቡ የልማት አጋር ነው። እንዲያውም ወሳኝ ነው። የገጠሩ ህዝብ ተሳታፊ ካልሆነ ታፍኖ ከተያዘ እምቅ ሀብትነቱ ወደ ስኬታማነት ካልተለወጠ አንድ ሀገር ዘላቂነት ያለው ፍትሐዊነት ያለው እድገት ሊኖረው አይችልም። ስለዚህ የተቃዋሚዎች ዋና ክርክር በኢትዮጵያ ውስጥ እድገት የለም አይደለም። እድገቱ ዘላቂነትና ፍትሐዊነት ያለው አይደለም። ሁሉን አቀፍ የሆነና በተለይ ደግሞ በገጠር አካባቢ በምጣኔ ሀብት ደግሞ ተገለው ያሉ ማህበረሰቦችን ያሳተፈ፣ የሚጠቅም የሚል ሀሳብ ነው። እንግዲህ ጠቅለል ስናደርገው በተቃዋሚዎቹ የሚቀርበው የሚሉት እንግዲህ ዘርፈ ብዙ ነው። ይሄ የምጣኔ ሀብት ፖሊሲ እንወያይ ካልን ነገር ግን በየጊዜው የምናመጣው ጉዳይ ይሆናል። ጉዳዩ የሚመለከታቸው ተፎካካሪ ፓርቲዎችንም እንደዚሁ የምንጋብዝበት ነው። ለምሽቱ ግን ውይይቱንና ዓብይ የሆኑ የምጣኔ ሀብት ፖሊሲ ጭብጦችን ስለገለጹልን ዶክተር አክሎግ ቢራራን አመሰግናለሁኝ። በአድማጮች ስም እኔም እንደዚሁ በጣም አመሰግናለሁ አቶ ሄኖክ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ዶክተር አክሎግ ቢራራ ከሰላሳ አመታት በላይ በዓለም አቀፍ የልማትና ምጣኔ ሀብት እድገት ዙሪያ የዓለም ባንክን ጨምሮ በሌሎች ተቋማት የሰሩ ባለሙያ ናቸው። አመሰግናለሁ ለጊዜ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያ ውስጥ የወጣቶች ጉልበት ብዝበዛን ለመዋጋት ከሚሠራ አንድ መንግሥታዊ ካልሆነ ድርጅት ጋር ለገባው ስምምነት ማስፈጸሚያ የዩናይትድ ስቴትስ የሥራ ሚኒስቴር የአሥር ሚሊዮን ዶላር ልገስ አድርጓል። ወልድ ቪዥን የሚባለው ግብረሰናይ ድርጅት የሚያከናውናቸው ተግባራት ወጣቶች በተሳካ ሁኔታ የጥሩ ሥራ ፈጣሪ ወደ መሆን የሚያሸጋግራቸው ጥረት አካል መሆናቸውን ርዕስ አንቀጹ ጠቁመዋል። ወጣቶች በገበያው ውስጥ ተፈላጊ የሆኑ ሥልጠናዎች ከተሰጧቸው ለብዝበዛ የመዳረጋቸው አጋጣሚ እጅግ አነስተኛ መሆኑን እናውቃለን ብለዋል። የሥራ ሚኒስቴሩ የዓለም አቀፍ ጉዳዮች ረዳት ምክትል ሚኒስትር ካሮል ፒየር ልገሳውን በይፋ ባሳወቁበት ወቅት ፕሮጀክቱ ትምህርትንና የሙያ ሥልጠናን ለማቀላጠፍ የታሰበ ሲሆን የአኗኗር ሁኔታዎችን ለማሻሻልና ወጣቶችና ቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮች ተጠቃሚ እንዲሆኑ እንደሚሰራም ርዕስ አንቀጹ አመልክቷል። ርዕስ አንቀጹ ይቀጥላል። በተለይ ደግሞ በልጃገረዶች ፍላጎቶች ላይ አተኩሮ የሕፃናትን ጉልበት ብዝበዛ ለመዋጋት ዕድሜያቸው ከ14 እስከ 17 ዓመት የሚሆን ወጣቶች ወደፊት ጥሩ ገቢ ሊያስገኙላቸው የሚችሉ ሥራዎች ላይ እንዲሰማሩ ዕድል የሚከፍቱላቸውን ክህሎቶች የሚያዳብሩባቸውን ሥልጠናዎችና ትምህርት እንዲያገኙ ፕሮጀክቱ እንደሚሠራ አስረድቷል። ይህ ፕሮጀክት የወጣት አፍሪካውያን መሪዎች ጅማሮ የሚባለውን የፕሬዚደንት ኦባማን መርሃ ግብርም እንደሚደግፍ ርዕስ አንቀጹ ይናገራል። የዓለም አቀፍ የሥራ ጉዳዮች ቢሮ ስለ ሕፃናት ጉልበት ብዝበዛና የግዳጅ ሥራ ላለፉት 20 ዓመታት ሪፖርቶችን እያወጣ መሆኑንና ከዘጠና በላይ ሀገሮች ውስጥ በገንዘብ በሚደግፋቸው ከሁለት መቶ ሰማንያ በላይ ፕሮጀክቶች የሕፃናት ጒልበትን የከፋ ብዝበዛ ለመዋጋት ለተጋላጭ ሕፃናትና ለቤተሰቦቻቸው ድጋፍ እያደረገ እንደሚገኝ አመልክቷል። ዋና መቀመጫው ዩናይትድ ስቴትስ ዋሽንግተን ግዛት ውስጥ የሆነው የተመሠረተው ለትርፍ ያልሆነው ወርልድ ቪዥን ከመቶ በላይ ሀገሮች ውስጥ በሕፃናት በቤተሰቦችና በማኅበረሰቦቻቸው ላይ የሚሠራ የድህነትንና የፍትህ ማጣትን ምንጮች ለማንጠፍ በመታገል ማህበረሰቦቹ እጅግ የጎለበተ አቅም እንዲኖራቸው የሚጥር ድርጅት መሆኑን ርዕስ አንቀጹ ገልጿል። ርዕስ አንቀጹ ይቀጥልና በአውሮፓውያኑ የዘመን አቆጣጠር በ2013 ዓመተ ምሕረት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው የሰብአዊ መብቶች አያያዝ ሪፖርቱ የኢትዮጵያ መንግሥት ያወጣውን ሕግ ተፈጻሚ እንዳያደርግ የሥራ ቃኝና ተቆጣጣሪ ባለሙያዎች እጥረት ያገደው መሆኑን ጠቁሞ እንደነበር ያስታውሳል። ለፍተሻና ቁጥጥር እንዲሁም የሚጣሉ ቅጣቶችን ተፈጻሚ ለማድረግ ጉዳይ የተመደበው በጀትም እጅግ አነስተኛ መሆኑን የውጭ ጉዳይ መስሪያ ቤቱ መጠቆሙን ርዕስ አንቀጹ ይገልጻል። የአሁኑ ፕሮጀክት ወርልድ ቪዥን በአውሮፓውያን አቆጣጠር ከ2011 እስከ 2014 ዓ ም በነበሩት ዓመታት ውስጥ ኢትዮጵያውያን የሕፃናትን ብዝበዛ በመዋጋት ጥረት ውስጥ ተብሎ የተሰየመው ፕሮጀክት ያስመዘገባቸውን ስኬቶች ተንተርሶ ይቀጥላል ሲል ርዕሰ አንቀጹ ሀተታውን ቋጭቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። የፕሮግራም ማሳሰቢያ ያለን የኢትዮጵያ የ2007 ዓመተ ምህረት ሀገር አቀፍ የሕዝብ ተወካዮች ምክር ቤት ምርጫ የፊታችን ግንቦት ወር ይካሄዳል። በዚህ ምርጫ ታዲያ የተቋማትና ተፎካካሪ ፓርቲዎች ሚና ምንድነው? ለጥያቄው መልስ ዝግጅት የሚወያይበት ነጥብ ይሆናል። የኢትዮጵያ ምርጫ ቦርድ መኢአድና አንድነት ፓርቲዎች የውስጥ አሰራራቸው እንዲያሻሽሉ ሲያስጠነቅቅ ቆይቷል። ሰማያዊ ፓርቲም ይቅርታ እንዲጠይቀው መልእክት አስተላልፏል። ተቃዋሚዎች በበኩላቸው የምርጫ ቦርድ ተቋማዊ ኃላፊነትና ግዴታዎቹን ተላልፏል፣ አሰራሩ ገለልተኝነት የጎደለው ነው ይላሉ። አንደኛ ምርጫ ቦርድ በማያገባው ጉዳይ ነው እየገባ እየፈተፈተ ያለው። ይሄ የምርጫ ቦርድ ጉዳይ አይደለም። የሚጠበቅ ነገር ነው፣ አዲስ ነገር አይደለም። መጀመሪያውም ይቅርታ ላይቀኝ የሚለው መንደርደሪያ ነው። ምርጫ ቦርድ ምን መልስ ይሰጣል? ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ሕልውና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ሕዝብ በመመልከት አሁንም ጉዳዩን በወደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። ገዢ ፓርቲስ ምን ይላል? ሁሉንም አካላት ያቀፈ ውይይት የአሜሪካ ድምፅ ሬዲዮ ያዘጋጃል። አድማጮቻችን በዚህ ውይይት ላይ ጥያቄዎቻችሁን በስልክና በኢሜይል በመላክ እንድትሳተፉ እንጋብዛለን። የስልክ ቁጥራችን 2022059942 ነው። 2022059942 የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን በመጫን የምርጫ ጥያቄ ለማቅረብ ነው በማለት ይሳተፉ። የኢሜል አድራሻችን ኒውስ horn@voanews.com ነው። በፌስቡክ እና በትዊተርም ጥያቄዎችን እንቀበላለን። ቪኦኤ አማሃሪክ ብላችሁ እንድትሳተፉ እንጋብዛለን። እናመሰግናለን። አድማጮች ቆንጂት ልመራልሽ ነበር። አድማጮች ዝግጅታችን ተጠናቀቀ። ቆንጂት የማጠቃለያዎቹን ታሰማናለች። የፈረንሳዩ ጋዜጣ ሻርሊ ኢብዶ ባልደረቦች በቢሯቸው ከተገደሉ ወዲህ ሲወጣ የመጀመሪያ የሆነው የዛሬው እትም እጅግ በፈጠነ ሁኔታ ተሽጦ አልቋል። ይሁን እንጂ ጋዜጣው የነብዩ መሐመድን ምስል ይዞ በመውጣቱ ብዙ ሀገሮች ቅሬታቸውን እያሰሙ ናቸው። የቱርክ ፖሊስ አንድ ማተሚያ ቤት ውስጥ ገብቶ ለህትመት ሲዘጋጅ የነበረውን ተጨማሪ የቅጂዎች ህትመት ያቋረጠ ሲሆን የነቢዩን ምስሎች ያለያዙ ክፍሎቹን ይዞ እንዲወጣ ግን ተፈቅዶለታል። የኢየሩሳሌምን ዋና ሙፍቲ ሞሐመድ አህመድ ሁሴንን ጨምሮ ሌሎችም የእስልምና መሪዎች እንዲሁ ቅሬታቸውን አሰምተዋል። ዋናው ሙፍቲ ፓሪስ ውስጥ የተፈጸመውን ጭፍጨፋ ካወገዙ የእስልምና መሪዎች አንዱ ናቸው። በሌላ በኩል ናስር አልአንሲ ነኝ ያለና በየመን የአልቃይዳ መሪ መሆኑን የተናገረ ሰው አስራ ሰባት ሰው የተገደለበትን ጥቃት ያቀናበረውን ያቀናበረውና በገንዘብም የደገፈው አልቃይዳ ባረብ ልሳነ ምድር ነው ሲል አስታውቋል። ሻሊ ኤብዶ በፊትለፊት ገጹ ይዞት የወጣው የዛሬው ስዕል የነቢዩ ሞሐመድ ምስል እኔ ሻሊ ኤብዶ ነኝ የሚል ከተጽፎበት እያነባ የሚያሳይ ሲሆን ነቢዩም ሁሉም ይቅር ተብለዋል የሚል ይነበባል። በዚህ ሳምንት ማዕከላዊ አፍሪካ ሪፑብሊክ ውስጥ ለዩናይትድ ስቴትስ ኃይሎች እጁን የሰጠው የጌታ ተከላካይ ጦር ተዋጊዎች አዛዥ ተዋጊዎቹን ለማሳደድ በተሰማራው በአፍሪካ ሕብረት ሰራዊት ውስጥ በሚገኙ የዩጋንዳ ወታደሮች ቁጥጥር ስር ነው ሲሉ ሲል በዩጋንዳ የዩናይትድ ስቴትስ ኤምባሲ ዛሬ አስታወቀ። አድማጮች በ25 እና 30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ለአንድ ሰዓት የነበረን ቆይታ በዚሁ አበቃ። ነገ ምሽት ከምሽቱ አንድ ሰዓት ላይ በልዩ ፕሮግራም እና በሶስት ሰዓት ላይ በመደበኛው እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ Voice of America. Yeah.